ትራምፕ የውጭ ጉዳይ ፖሊሲን በተመለከተ ከሪፐብሊካን አባላት ጋር ያላቸው ልዩነት ችግር ሊፈጥርባቸው ይችላል እየተባለ ነው። አሜሪካ ለእስራኤል በምትሰጠው ድጋፍ ላይም ሆነ በሌሎች የውጭ ጉዳይ ፖሊሲዎች በኮንግረስ የሚገኙ ሪፐብሊካኖች ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ይስማማሉ። የቪኦኤ ኮንግረስ ዘጋቢ ካትሪን ጂፕሰን እንደላከችው ዘገባ ግን ቻይናን፣ የታሪፍ ፖሊሲን እንዲሁም ለዩክሬን የሚሰጠውን እርዳታ በተመለከተ ሕግ አውጪዎቹ ከትራምፕ ጋር ብዙ ልዩነት አላቸው። ይህ ትራምፕ ለሁለተኛ ጊዜ ስልጣን የሚይዙ ከሆነ ሁኔታዎችን ሊያውሰበስብ ይችላል እየተባለ ነው። እንግዲህ ወልዴ ዘገባውን ይዘዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ባለፈው ወር ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በተገናኙበት ወቅት ይህን ብለው ነበር። ለእስራኤል ያደረግኩትን ሌላ ማንም ፕሬዚዳንት አላደረገም። በጣም ጥሩ ግንኙነት ነበረን። የሐማስ ጥቃት ሊፈጸም የቻለው የደህንነት ጥበቃው በመላላቱ ነው በሚል ትራምፕ ከዚህ ቀደም ኔታንያሁን ወቅሰው ነበር። ትራምፕ በስልጣን ላይ በነበሩበት ወቅት የውጪ ፖሊሲያቸውን መገመት አስቸጋሪ ነበር። አንድ ተንታኝ ለቪኦኤ እንዳሉት የሪፐብሊካኑ የ2024 የውጭ ጉዳይ ፖሊሲ መድረክ ይህንኑ የሚያንጸባርቅ ነበር። ክሪስተትል የውጭ ጉዳይ ግንኙነት ምክር ቤት በተሰኘው ተቋም ባልደረባ ናቸው። ብዙ ዝርዝር ጉዳዮች የሉም። ይህም በስልጣን ዘመናቸው መጀመሪያ ላይ በፖሊሲ ከሚታሰሩ ለወቅቱ አስፈላጊ ነው ባሉት መንገድ አዲስ ፖሊሲ እንዲቀርጹ ያስችላል። አንዳንድ ሪፐብሊካኖች የማህበራዊ ሚዲያ መተግበሪያው ቲክቶክ በቻይና ኮሚኒስት ፓርቲ ቁጥጥር ስር ነው ሲሉ ይናገራሉ። ይህም መረጃን ለመሰብሰብ እና በፖለቲካ እምነት ላይ ተጽዕኖ ለማድረግ ሊውል ይችላል ባይ ናቸው። ሪፐብሊካኑ ሴናተር ሚት ሮምኒ የቻይና ኮሚኒስት ፓርቲ የዜጎቻችንን የግል መረጃ እንዲይዝ አልፈልግም። በአሜሪካ ሕዝብ ላይ ፕሮፓጋንዳ ለመንዛት የሚያስችል ቀመር እንዲኖራቸውም አልሻም። ትራምፕ ቲክቶክን በማገድ ላይ የነበራቸውን አቋም በዚህ ዓመት ቀይረዋል። ቲክቶክ እንዲቀጥል እናደርጋለን። ቲክቶክን ለማጥፋት ነው የሚፈልጉት። ቲክቶክ ላይ ያላችሁ ሰዎች ለትራምፕ ድምፅ ስጡ። ትራምፕ ኔቶንም ነቅፈዋል በጋራ ለሚደረግ ምከታ አባል ሀገራት ድርሻቸውን አያዋጡም በሚል በእጩ ምክትል ፕሬዝደንትነት አብረዋቸው የሚወዳደሩት ጄዲ ቫንስ ከትረምፕም ጠንከር ያለ አቋም በመያዝ አሜሪካ ለዩክሬን በምትሰጠው እርዳታ ላይ ተቃውሞ አላቸው። የዩክሬን ወታደሮች ባላቸው አይበገሬነት ላይ ጥርጣሬ አይኑረን። ነገር ግን በአውሮፓ እጅግ ሙስና የጠናወታቸው መሪዎችና መንግሥትን ያላቸው ምናልባትም በዓለም እጅግ በሙስና የዘቀጡ ናቸው። የጄዲ ቫንስ አቋም በሴኔት አናሳ መቀመጫ ካለው የሪፐብሊካኑ ፓርቲ መሪ ሚች መካነል የተለየ ነው። መካነል ለዩክሬን የሚሰጠው ድጋፍ በአውሮፓ ዲሞክራሲን ለመጠበቅ አስፈላጊ ነው ባይ ናቸው። አሜሪካ ለወረራው በኃይል ምላሽ ትሰጥ እንደው ወይም አጋሮቻችን መቶ በመቶ ትደግፍ እንደው ገና መልስ ያላገኘ ጥያቄ አይደለም። ትራምፕ የሚመረጡ ከሆነ የታሪፍ ጭማሪ እንደሚያደርጉ አስታውቀዋል። ይህ ደግሞ ተንታኞች እንደሚሉት ከሪፐብሊካን ሕግ አውጪዎች ጋር ግጭት ውስጥ ከታቸዋል። ጎርደን ግሬይ የቀድሞ አምባሳደርና በአሁኑ ወቅት ደግሞ የጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰር ናቸው። ሪፐብሊካኖች በዚህ ጉዳይ ላይ ከ2016 ወዲህ እንደተቀየሩ የሚያመላክት ነው። ምክንያቱም ሪፐብሊካኖች በታሪክ የነፃ ንግድ አራማጆች ናቸው። ትራምፕ በድጋሚ የሚመርጡ ከሆነ በቻይና ላይ ቢያንስ 60 በመቶ ታሪፍ ጭማሪ እንዲሁም ከሌሎች አገራት በሚገቡ ሸቀጦች ላይ ደግሞ የአስር በመቶ ጭማሪ እንደሚያደርጉ አስታውቀዋል። ካትሪን ጂፕሰን ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ።